Foreign Service Institute, Amharic Basic Course, Unit 15. Basic Sentences for Learning. Asal Lefe, Masal lefe, Yasal Lefal, Asal Lafi, Akar ያቀርባል ምን ላቅርብ ጌታዬ? ምን ላምጣ ጌታዬ? ምን አይነት ምግብ አላችሁ? አልጫ፣ ፓስታሾታ አትክልት፣ ስጋ ወጥ ከነ እንቁላሏ ነጭ እንጀራ፣ የዶሮ አልጫ፣ ፓስታ ሹታ፣ አትክልት፣ ጥብስ ሥጋ፣ የዶሮ ወጥ ከነ እንቁላሏ ነጭ እንጀራና ዳቦ አለን። ራሴ ለራሴ የደሮ ወጥ ከነጭ እንጀራ ጋር እፈልጋለሁ። ለእመቤት ለእመቤት ስ ምን ላምጣ? ጦም የጦም ምግብ ምን አላችሁ አሳ ተሰራ መሰራት ይሰራል። ከአሳና ከአትክልት የተሰራ የጦም ምግብ አለን። ሌላም አይነት ከፈለጉ መስራት እንችላለን። ወደደ መውደድ ይወዳል። አሳ ስለምትወድ፣ አሳ ወጡን አምጣላት። ምን ላቅርብ ጌታዬ? ምን ላምጣ ጌታዬ? ምን አይነት ምግብ አላችሁ? የዶሮ አልጫ፣ ፓስታ፣ ሹታ አትክልት ጥብስ፣ ስጋ፣ የዶሮ ወጥ ከነንቁላሏ፣ ነጭ እንጀራና ዳቦ አለን። ለራሴ የዶሮ ወጥ ከነጭ እንጀራ ጋር እፈልጋለሁ። ለመቤቴስ ምን ላምጣ? የጦም ምግብ ምን አላችሁ? አሳና ከአትክልት የተሰራ የጦም ምግብ አለን። ሌላማ አይነት ከፈለጉ መስራት እንችላለን። አሳ ስለምትወድ አሳ ወጡን አምጣላት። ምን ላቅርብ ጌታዬ? ምን ላምጣ ጌታዬ? ምን አይነት ምግብ አላችሁ? የዶሮ አልጫ፣ ፓስታ ሹታ፣ አትክልት ጥብስ፣ ስጋ፣ የዶሮ ወጥ ከነንቁላሏ፣ ነጭ እንጀራ እና ዳቦ አለን። ለራሴ የዶሮ ወጥ ከነጭ እንጀራ ጋር እፈልጋለሁ። ለመ ቤትስ ምን ላምጣ? የጦም ምግብ ምን አላችሁ? ካሳና ከአትክልት የተሠራ የጦም ምግብ አለን። ሌላም አይነት ከፈለጉ መሥራት እንችላለን። አሳ ስለምትወድ አሳ ወጡን አምጣላት።